ባለፈው ዓመት ወርሃ ነሐሴ እንዲሁም በያዝነው ዓመት ህዳር ወር በመቀለ ህገ መንግስቱና ፌዴራል ስርዓቱን ማዳን በሚል ርዕስ ስር ከተካሄዱ ሁለት ኮንፈረንሶች በኋላ ተቋቁሞ የነበረው የኢትዮጵያ ፌዴራሊስት ኃይሎች ፎረም የሚል ስያሜ የተሰጠው አደረጃጀት ወደ ጥምረት ማሳደግ የተፈለገበት ምክንያት በቋሚነት አብሮ ለመስራት በማሰብ መሆኑ አመራሮቹ ለዶይቼ ቬለ ገልጸዋል። በፎረም ደረጃ ከ50 በላይ ፓርቲዎች ይዞ የነበረው አደረጃጀት አርባ ፓርቲዎች በመሆን ወደ ጥምረት ተሸጋግረው የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገራዊ መድን የተሰኘ የፖለቲካ ድርጅት መስርተዋል። በጥምረት ደረጃ በጋራ ለመስራት ስምምነት ላይ የደረሱ ፓርቲዎች በህገ መንግስቱና ህብረ ብሔራዊ ፌዴራላዊ ስርዓቱ ዙሪያ የተሰባሰቡ ስርዓቱን ከአደጋ ለመታደግ ያለሙ ናቸው ተብለዋል። ራሱን የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገር መድህን ብሎ የጠራው የፖለቲካ ድርጅት ሰብሳቢ የሆኑት የኦሮሞ ነጻነት ንቅናቄ መሪው አቶ ደረጀ በቀለ የተለያዩ አርባ ፓርቲዎች በጥምረት ደረጃ አብረው ለመስራት የወሰኑት በመጪው ሀገራዊ ምርጫ በጋራ ሀሳብና በአንድ ምልክት ለመወዳደር በማቀድ ነው ብለዋል። ይሄ ጥምረት ዋናው አላማው ለምርጫ ነው ለምርጫ በአንድ ላይ ለመወዳደር በተለያየ አካባቢ ቢኖርም በጥምረቱ አምብሬላ ስል ለመወዳደር ነው አላማ ይዞ የተነሳው፣ እና በያለበት አካባቢ ፓርቲዎች የራሳቸውን ፕሮግራም፣ የራሳቸውን አጀንዳ ይዘው ይንቀሳቀሳሉ። ጥምረቱ ደግሞ የራሱን አጀንዳ የምርጫ እንቅስቃሴ የሚያደርጉበትን እያንዳንዱን ሰነዶች በማዳረስ በአንድ አምብሬላ ከምዕራብ እስከ ምስራቅ፣ ከሰሜን እስከ ደቡብ ያለውን በአንድ አይነት እንዲወዳደሩ ነው። ምናልባት አንድ የሚያደርጋቸው የምርጫ ምልክታቸው ሊሆን ይችላል። እንዴት ነው እንግዲህ ለወደፊት አሁን ስራ አስፈጻሚ ኮሚቴው የምርጫ ሎጎውንም ሆነ ማንኛውንም ነገር በአንድነት ቁጭ ብሎ የሚወስነው ይሆናል እንጂ አሁን አልተወሰነም አልተወሰነም። በእርግጥ ግን የሚሆንበት እድል ይኖራል ማለት ነው። አንድ ላይ መወዳደር የሚኖርበት ሁኔታ ይኖራል። በአንድ ሎጎ ስር ለመወዳደር ነው። የፌዴራሊስት ኃይሎች ጠቅላላ በሀገሪቷ የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገር መድን የተሰኘው የፖለቲካ ድርጅት ትላንት ጥር ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት አርባ ፓርቲዎች ባደረጉት ስብሰባ የአሰራር መመሪያውና ማኒፌስቶ አጽድቋል። የትግራይ ክልል ገዢ ፓርቲ ህወሀት ጨምሮ የአገው ብሔራዊ ሸንጎ፣ የቅማን ዲሞክራሲያዊ ፓርቲ፣ የኦሮሞ ነጻነት ንቅናቄ፣ የገዳ ስርዓት አራማጅ ፓርቲ እንዲሁም በርካታ በተለያዩ የኢትዮጵያ ክፍሎች የሚገኙ ብሔሮች እንወክላለን የሚሉ ፓርቲዎች የአዲሱ ጥምረት አካል ናቸው። የህብረ ብሔር ፌዴራሊስት ኃይሎች ጥምረት ለሀገር መድህን ህዝብ ግንኙነትና ሚዲያ ዘርፍ ኃላፊ የሆኑት የጋምቤላ ህዝቦች ፍትህ ለሰላምና ልማት ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ሳይመንቱት ጥምረቱ በቀጣይ ቀናት ለምርጫ ቦርድ ሰነዱን አቅርቦ ህጋዊ እውቅና የማግኘት ሂደት ይጀምራል ብለዋል። መኒፌስቶውን ፍርማ አድርገናል። ፍርማ ያደረገው ወደ አርባ የሚሆን ፓርቲዎች ናቸው። ሌሎቹን አሉ፣ ያው በሂደት ሊፈርሙ ይችላል። ከፊታችን ያለው ጥቂት ወራት ምርጫ ስላለ ለምርጫ ቦርድ ቀርበን ህጋዊ አገኝተን መሄድ ነው። አሳውቃችኋል። ይሄ ከፎረም ወደ ጥምረት ማደጉ አሁን ይሄንን ሁሉ የመኒፌስቶ እና የአሰራር መመሪያው አሰራር አደረጃጀት መመሪያውን ያዘጋጅን ነው ለምርጫ ቦርድ ለማቅረብ ምርጫ ቦርድ እንድናቀርብ ነው የተዘጋጀው። አሁን የጥምረቱ አባል የሆኑት በቀጣይም ምርጫ በጋራ ይወዳደራሉ ከተባሉ አርባ ፓርቲዎች በተጨማሪ ሌሎች ስድስት ፓርቲዎችም በቅርቡ ጥምረቱን ለመቀላቀል በሂደት ላይ መሆናቸው የጥምረቱ ሰብሳቢ አቶ ደረጀ በቀለ ገልጸዋል። አቶ ደረጀ ጨምረውም ሁሉም የጥምረቱ አባል ድርጅቶች በአዲሱ አደረጃጀት እኩል ተሳትፎና ውክልና ይኖራቸዋል ብለዋል። ህወሓት አንድ የጥምረቱ አባል ነው። አንድ ብቻ ሁለቱ መቀመጫ እንኳን የለውም። እኛ እዚህ እዚህ ስር ለመግባት ህዋት ስር ለመግባት አይደለም የመጣ ነው። እዚህ አሁን ለምሳሌ አዲስ አበባ እናካሄዳለን። በመቀጠል ጅጅጋ ልናካሄድ ነው። ቀጥሎን ደግሞ ሀዋሳ ልናካሄድ ነው። ሀዋሳ ስንሄድ ሲያን ስር ገቡ ወይም ስሙ የአዋሳ ድርጅት ስር ገቡ የሚሉ ሰዎች ውሃ ማያነሳ ውሃ ማይቋጥር ወሬ ነው። ስብስቡ በፎረም ደረጃ እያለ በምክትል ሰብሳቢነት ይመሩት የነበረ የአንድነት ለዲሞክራሲና ፍትህ ፓርቲ ሊቀመንበሩ አቶ ትዕግስቱ አወሉ አደረጃጀቱ የአንድ ፓርቲ ዓላማ ማስፈጸሚያ ነው በማለት ራሳቸውና ፓርቲያቸው ከጥምረቱ ማግለላቸው የኢትዮጵያ መንግስት መገናኛ ብዙሀን ባሳለፍነው ሳምንት እየዘገቡ ነበር። በዚህ ጉዳይ ዙሪያ ጥያቄ ያነሳንላቸው የጥምረቱ ሰብሳቢ አቶ ደረጀ በቀለ የቀድሞ ምክትል ሰብሳቢ በሚዲያ ራሳቸውን እንዳገለሉ ከመግለጻቸው በፊት በስነ ምግባር ጉድለት ምክንያት የተሰናበቱ ነበር ብለው ምላሽ ሰጥተውናል። ለዲደብልዩ ዘገባ ሚሊዮን ሽላሴ መቀለ።